ረሃብን ለማጥፋትና ድህነትን ለመቀነስ ኢትዮጵያ ጥሩ ውጤትን እያስመዘገበች ትገኛለች የሚለው የዓለም አቀፉ ባንክ መግለጫ ላለፉት አስርተ ዓመታት በተመጣጠነ መሰረታዊ አገልግሎት፣ ትምህርት፣ ጤና፣ የረዥም ጊዜ እድገትን ለማስተዋወቅና በመሰል ጉዳዮች ጥሩ እርምጃን ሄዳለች ነው የሚለው። ከዓለም አቀፉ የገንዘብ ተቋም ኢትዮጵያ በምታገኘው የገንዘብ ድጋፍ መልካም እምርታን በማሳየቷ ድጋፉ ተጠናክሮ እንደቀጠለ ተገልጿል። በጾታ እኩልነት ደረጃ የመጀመሪያ ደረጃ ትምህርትን ማዳረስ፣ የሕፃናት ሞትን መቀነስ፣ ኤች አይቪ ኤድስን በብቃት መዋጋትና ወባና መሰል ችግሮች ላይ የተወሰዱት እርምጃዎችና የተገኙት ውጤቶች አበረታች ናቸው። በተባበሩት መንግስታት የተቀመጠውን የምዕተ ዓመቱን ግብ ለማሳካት ቁልፍ ተግባሮችም ናቸው ነው የተባሉት። በዓለም ባንክ የኢትዮጵያ ተወካይ ሚስተር ከይሰር ከሃ እንዲህ ነበር ያሉት። እንደሚታወቀው የምዕት ዓመቱን ግብ ለማሳካት ኢትዮጵያ በርካታ ስኬታማ ውጤቶችን እያስመዘገበች ነው። ዝቅተኛ ገቢ ያላቸውን የህብረተሰብ ክፍል ለማገዝ በሚውሉ መሠረታዊ ሂደቶች ላይ ትገኛለች። ባንኩ ለጥቃት የተጋለጡ የህብረተሰብ ክፍሎች ተጠቃሚ የሚሆኑበትን ገንዘብ ሲደግፍ በሀገሪቱ ከጫፍ እስከ ጫፍ ያለውን ችግር በጥናት እያረጋገጠ በተጨበጠ መረጃ ላይ በመመርኮዝ መሆኑን ገልጿል። ሚስተር ከይሰር ካሃ በታችኛው እርከን ላይ ስላሉት የአስተዳደር ኃይላት ማጠናከርም አስመልክቶ ሲናገሩ ገንዘቡ ለዝቅተኛ ደረጃ ላይ ለሚገኙት የአስተዳደር እርከኖች በመልካም አስተዳደር ክህሎት ለማጠናከር እንዲውልም እናደርጋለን፣ እንከታተላለን። ያለፉት አስርተ ዓመታት ውጤቶችም የዚሁ ነጸብራቅ ናቸው። የምዕተ ዓመትን ግብ ለማሳካት አብዛኛው ወጪ ኢትዮጵያ ከራሷ እየሸፈነች መሆኑም ተገልጿል። ለዶቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ